ዶክተር ደሳለኝ መንገሻ የቀድሞው የጎንደር ዩኒቨርሲቲ ፕሬዚደንት፣ ከዛሬ ሁለት ዓመት በፊት ጎንደር ዩኒቨርሲቲ ቅጥር ግቢ ውስጥ የትምህርትን ጥራት ጉዳይ አንስተን በአካል ተገናኝተን ተናግረን ነበር። እርሶ በዩኒቨርስቲ ፕሬዚዳንት በነበሩበትም ሆነ አሁን ኢትዮጵያ ውስጥ ያሉት የከፍተኛ ተቋማት ላይ የትምህርት ጥራት ምን ደረጃ ላይ ይገኛል? አመሰግናለሁ። እንዳልከው እንግዲህ ባለፉት አመታት በኢትዮጵያ የከፍተኛ ትምህርት ውስጥ በተለያዩ አመራር ደረጃዎች ሲያገለግል ነበረ። አሁንም ለኢትዮጵያ ከፍተኛ ትምህርት ሩቅ አይደለሁም። በስራም ጊዜ ባሳለፍኩባቸው አሁንም በቅርብ በማየው ሁኔታ እንግዲህ የኢትዮጵያ ከፍተኛ ትምህርት በብዙ ፈተናዎች ውስጥ እያለፈ ነው ብዬ ነው የማስበው። በተለይ ከአነሳው ከትምህርት ጥራት ጋር በተያያዘ ብዙ ፈተናዎች አሉ፣ ብዙ ችግሮች አሉ። የተወሰኑትን ነጥሎ ለማየት ያህል ከፍተኛ ትምህርት እንግዲህ ወደ ዩኒቨርሲቲ ተማሪዎች ከመግባታቸው በፊት ያለው የትምህርት ሁኔታም ጣም አብሮ መታየት ያለበት ነው። ምክንያቱም ተማሪዎቹ ከፍተኛ ትምህርት ከገቡ በኋላ አይደለም ጥራቱ የሚለካው ማለት ነው እና ባጭሩ የከፍተኛ ትምህርት ጥራት ሁኔታ በብዙ ፈተናዎች ያለፈ ያለና ጥሩ ደረጃም ላይ ነው ብሎ መናገር የማይቻልበት ብዙ ውስብስብ ችግሮች ውስጥ ያለ ነው ብዬ ነው የማነሳው። በምን መልክ ነው የሚመዘነው? ጥሩ ደረጃ ላይ አይደለም ሲባል ምን ማለት ነው? ምን ያህል የከፋ ወይም ምን ያህል አሳሳቢ ደረጃ ላይ ነው ያለው? ባለው ሁኔታ የከፍተኛ ትምህርት ጥራት ያለም ነገር ይቻላል። ለምን አሳሳቢ ደረጃ ነው ብሎ ለመግለጽ በተለይም ምሩቃን የምሩቃንን ብቃት በተለያየ ሁኔታ ማየት ይቻላል። አንዱ መለኪያው የምሩቃን ብቃት ስለሆነ ማለት ነው። እና በአጠቃላይ አሁን በከፍተኛ ትምህርት ውስጥ እየወጡ ያሉ ተማሪዎችን ብቃት ስንመዝን ብዙ ጉድለቶች እንዳሉ ነው የምናየው። ትምህርት ጥራት ደረጃ መመዘኛ አንዱ የምሩቃን ነው። ከዛ ውጭስ ሌሎች መመዘኛዎች ምንድን ናቸው? የትምህርት ጥራትስ ለአንድ የትምህርት ተቋም ምን ያህል አስፈላጊ ነው? ሲልም ለሀገሪቷ የሰው ሀብት በጣም ጥሩ አንዱ መለኪያ እንዳልኩት የምሩቃን ቃት ነው። እሱን የሚለካውም ሩቃን በተለይ ከተመረቁ በኋላ ወደ ተለያዩ የስራ መስኮች በሚስተማሩበት ጊዜ በክህሎት፣ በእውቀት እና በአመለካከት በቂ ሆነው ተገኝተዋል የሚለው ምስል ላይ ብዙ መስሪያ ቤቶች እንደምታየው ብዙ ተማሪዎችን አወዳድረውም እንኳን እንደገና በአዲስ መልክ የተለያዩ ስልጠናዎችን እየሰጡ ነው የሚያስገቡት እና አንዱ መለኪያችን የምሩቃን ብቃት ያየን እንደሆነ ተመራቂዎቹ ሲመዘኑ ብዙ የሚፈለገውን በእውቀትም፣ በክህሎትም፣ በአመለካከትም ሁሉንም የሚመለከት አይደለም። እንግዲህ አብዛኛውም ስንል በጣም ጥሩ ብቃት ያላቸው ምሩቃን የሚያወጡ ተቋማትና ተማሪዎች አሉ ማለት አይደለም። ግን በአብዛኛው እያየን እንደሆነ ብዙ ችግሮች አሉ። እነዚህ የምሩቃን ብቃት ብቻ ሳይሆን ከምሩቃን ጥራት ባሻገር ሌላው መለኪያ በተለይ ምሩቃን ገበያ በሚፈልገው ልክ ናቸው ወይ? የሚሰጡት በከፍተኛ ትምህርት ውስጥ የሚሰጡት የትምህርት አይነቶች በኢትዮጵያ አጠቃላይ ኢኮኖሚ ውስጥ የሚፈለጉ ፕሮግራሞች ናቸው ብለን ስናይ በተለይ ባለፉት አመታት ሰባ ሰላሳ ታውቀው ነው። ሰባ በመቶ የሚሆነው የሳይንስና በቴክኖሎጂ ዘርፍ ነበረ። ተማሪዎች በብዛት በሰባ በመቶ እንዳልኩት የሚገቡት ቀሪዎቹ ሰላሳ በመቶ ደግሞ በአብዛኛው በማህበራዊ ዘርፍ ነበረ። ነገር ግን ገበያው የሚፈልገውን በምናይበት ጊዜ ብዙ ችግሮች አሉት። ምክንያቱም የምናያቸው በተለይ በኢንጂነሪንግ እና ቴክኖሎጂ ዘርፍ የሚመረቁ ምሩቃን ባለፉት አመታት ስራ እያገኙ አይደለም። በተቃራኒው ደግሞ በቢዝነስ እና ኢኮኖሚክስ እና ሌሎች ዘርፎች ደግሞ ምሩቃን በፍጥነት ስራ ያገኛሉ። በዩኒቨርሲቲ ውስጥ የሚሰጡት ኮርሶች በራሱ መግባብነታቸው ምን ያህል ነው ከኢኮኖሚው ጋር ስናነጻጽረው የሚለው ብዙ ጥያቄ የነበረበት ነው። በአሁኑ ሰዓትም የትምህርት ሚኒስቴር የፖሊሲ ክለሳ አድርጓል። አጠቃላይ የተማሪዎችን የመግቢያ ምጣኔም ለውጦ ሉ ስለዚህ ገበያ ተኮር የሆነ ተማሪዎችን በተለይ ገበያውን መሰረት አድርገው በፍላጎታቸውን ቢገቡ የተሻለ ውጤት ማምጣት ይቻላል። ነገር ግን ብዙ ጥያቄ እየተነሳበትም ያልተለወጠ ለብዙ ብዙ አመታት ብዙ ተማሪዎች ደግሞ ስራ በማያገኙበት መስክ እየተማሩ ብዙዎቹ ስራ የማይዙባቸው ሁኔታዎች ተፈጥረው እንደነበረ ነው ሁላችንም የምናውቀውና ይሄ በራሱ የከፍተኛ ትምህርት ጥራቱን ብቻ ሳይሆን አግባብነቱንም ጥያቄ የሚከት እንደነበረ የምናውቀው ነው። ከዛ ውጭ እንግዲህ የምሩቃንን ብቃትና ጥራትም እንዳልኩት በገበያ ላይ በሙያ ክህሎት ብቻም ሳይሆን በተለይ የተማሪዎችን አጠቃላይ አመለካከትም ያየን እንደሆነ ብዙ ነገሮች አሉ። ቀደም ባሉ ስርዓቶች ውስጥ ተማሪዎች የሚያነሷቸው ትልልቅ ሀገራዊ አጀንዳዎች እንደነበሩ ሁላችንም የምናውቀው ነው። መሬት ላራሹን ማንሳት ይችላል። ሌሎችም የፍትህ ጥያቄዎችን በአጠቃላይ ሲነሱ የነበሩትን ማንሳት ይቻላል። ነገር ግን በአሁኑ ጊዜ በተለይ አልፎ አልፎ ምንም እንኳን በአጠቃላይ ለሕዝብ የዩኒቨርሲቲ ተማሪዎች ለሕዝብ መብቶች ቸው ጥያቄዎች ጥሩ ጥሩ ጥያቄዎች እንዳሉ በሚታገሉ ብናቅም በአንዳንድ ቦታዎች ብዙ ዩኒቨርስቲዎችም ላይ የምናየው ደግሞ የብሄር ግጭቶች፣ የሃይማኖት፣ የዘር ግጭቶች ያጋጥማሉ። ይሄ በአጠቃላይ የትምህርት ስርዓቱ ችግር ውስጥ እንዳለ ነው የሚያሳየው። ምክንያቱም ተማሪዎች ሲማሩ የክህሎትን እና እውቀትን ብቻ ሳይሆን በአጠቃላይ ለሀገር ፍቅር፣ የሀገሪቱን እሴቶች፣ ባህል፣ ህዝቦችን እኩልነትም አክብረው ሁሉንም እንደ ኢትዮጵያ ጋር የሚያዩባቸው ሁኔታዎች መፈጠር ነበረባቸው። ነገር ግን ይሄ አልሆነም። ብዙ ፈተናዎች ግጭቶችን የሚነሱት በዘርና በሃይማኖት ነው። ባለፉት ዓመታትም እንዳየ ነው። ስለዚህ ይሄም የትምህርት ጥራቱን ጥያቄ ውስጥ የሚከት አንድ ሁኔታ እንደሆነ መገንዘብ ይቻላል። ከትምህርት ጥራት ደረጃ ላይ አሉታዊ ተጽዕኖ የሚያሳድሩትን ጠቅሰዋል። የትምህርት ጥራት ደረጃ እንዲያሽቆለቆል ወይም አሁን ያለበት ደረጃ ላይ እንዲገኝ ዋነኛ የችግሮቹ ምንጮች ምንድን ናቸው ማለት ይቻላል። የከፍተኛ ትምህርት ጥራት ላይ ያሉ ችግሮችን ለማየት አንደኛ ወደ ከፍተኛ ትምህርት የሚገቡ ተማሪዎችን ጥራት ማየትም ተገቢ ነው። ይህን ያየን እንደሆነ በቅርብ ጊዜ የትምህርት ሚኒስቴር እና የክልል ትምህርት ቢሮዎች ባደረጓቸው ጥናቶች ብዙ በአጠቃላይ ትምህርት ላይ ያሉ አጠቃላይ ትምህርት ስንል ከቅድመ መደበኛ እስከ አንደኛ ደረጃ ትምህርት ቤት ሁለተኛ መለስተኛ እና ሁለተኛ ደረጃ ትምህርት ቤቶችን ያየን እንደሆነ ብዙ ትምህርት ቤቶች ጥራት በታች እንደሆኑ ጥናቱ ያመለክታል። በቅርብ ጊዜ እንዳልኩት የተጠናው ጥናት ይሄ ማለት ብዙዎቹ ትምህርት ቤቶች ቤተ መጻሕፍት፣ ቤተ ሙከራ አይለላቸው በቂ መምህራን ያልተሟሉላቸው፣ ሌሎች ግብዓቶች ያልተሟሉላቸው፣ በመሰረተ ልማት፣ በግብዓት፣ በመምህራን አቅርቦት፣ በስርዓተ ትምህርት፣ በተለያዩ ግብዓቶች ከደረጃ በታች ናቸው ማለት የትምህርት ጥራቱ በጣም ዝቅተኛ ነው ማለት ይቻላል። ምክንያቱም በሚኖረው ግብዓት ልክ ነው የትምህርት ጥራቱም ውጤታማ የሚሆነው እንግዲህ በትልልቅ ከተሞች አዲስ አበባ እንዳሉ እና የክልል ትምህርት ቤቶች የግል የክልል ከተሞች የግል ትምህርት ቤቶችም የተሻሉ ትምህርት ቤቶች አሉ። ግን አብዛኛው ማህበረሰብ አቅሙ የሚፈቅድለት ብዙ ትምህርት ቤቶች ብዙ የመንግስት ትምህርት ቤቶች ብዙ ፈተናዎች ውስጥ ያሉባቸው ብዙ ችግሮች ያሉባቸው ናቸው። ይሄ ማለት ተማሪዎች ወደ ከፍተኛ ትምህርት በሚገቡበት ጊዜ የሚጠበቅባቸውን እውቀትና ክህሎት ይዘው አይደለም ወደ ዩኒቨርሲቲ የሚገቡት። ስለዚህ ዩኒቨርሲቲ ውስጥም እያሉ በብዙ ትግል ውስጥ ነው ዩኒቨርሲቲ ውስጥ ያለውን ትምህርት የሚያልፉት ማለት ነው እና ይሄ ይዘውት የመጡት ከአጠቃላይ ትምህርት ይዘውት የመጡት አቅም በራሱ ትልቅ ፈተና ነው። ስለዚህ የከፍተኛ ትምህርትን ጥራት ለማሻሻል የአንደኛ ደረጃ የሁለተኛ ደረጃ ትምህርት ቤቶች ጥራት መሻሻል አለበት። ስለዚህ አንዱ ለከፍተኛ ትምህርት ጥራት ችግር የሚሆነው የአጠቃላይ ትምህርቱ የጥራት መጓደል ነው ማለት ብሎ መውሰድ ይቻላል። ሁለተኛ እንግዲህ ዩኒቨርሲቲ ውስጥም ከተገባ በኋላ አንደኛው የሚነሳው መሰረተ ልማትና አቅርቦት ነው መሰረተ ልማት ስንል እንግዲህ የኢትዮጵያ ዩኒቨርሲቲዎች በተለያየ ደረጃ ያሉ ናቸው። ቀደም ብለው ብዙ ዓመታትን ስልሳ ሰባ ሀምሳም ዓመታትን ያስቆጠሩ ዩኒቨርሲቲዎች የተሻለ መሰረተ ልማት፣ የተሻለ አቅርቦት አላቸው። ነገር ግን ባለፉት አስርና ሶስት ዓመታት ተቋቋሙት ደግሞ ብዙ መሰረተ ልማት፣ ቤተ ሙከራ፣ ቤተ መጻሕፍት፣ የቤተ ሙከራ ግብአቶች፣ የኢንተርኔት አገልግሎት፣ ሌሎች የተግባር ትምህርትን የሚያሳልጡ ግብአቶች በበቂ ሁኔታ እንደሌሉ እናያለን። ስለዚህ እነዚህ ተማሪዎች ይህንን አብዛኛውን ትምህርት የሚከታተሉት በቲዮሪ ነው ማለት ነው። ይሄ ደግሞ አጠቃላይ ትምህርት ጥራቱ ላይ የሚኖረው በጣም ፈታኝ ሁኔታዎች አሉ። ስለዚህ የመሰረተ ልማትና የተያዙ የትምህርት ግብዓቶች አቅርቦት በራሱ በጣም የትምህርት ጥራት ችግር ሲፈጥር የቆየ ነው። አሁንም መንግስት የሚወስዳቸው እርምጃዎች እንዳሉ ሆነው ችግሮቹ በአጭር ጊዜ ይፈታሉ የሚል እምነት የለኝም። ከዛ ውጪ በተለይ ከመምህራኑ አቅርቦትም ጋር በተያዘ የመምህራን አቅርቦት በአሁኑ ሰዓት ብዙ ለውጦች አሉ። ብዙ መምህራን አጠቃላይ የሁለተኛ ድግሪያቸውን፣ የሶስተኛ ድግሪያቸውን የሰሩ ነው። ይሄ በጣም ጥሩ ነው። ለትምህርት ጥራቱ በጣም ወሳኝ ነው። ነገር ግን ደግሞ ከፍተኛ ትምህርት የሚመረቁ ተማሪዎች ደግሞ እንደዚሁ ተመልሰው ወደ ለሃይ ስኩል የሚሆኑ መምህራንን ለሁለተኛ ደረጃ ለመለስተኛ ደረጃ የሚሆኑ መምህራንን ስናፈራ፣ ቀደም ሲል የመምህርነት ስልጠና ለብቻው ይሰጥ ነበረ እና ፔዳጎጂ የምንለው የስነ ማስተማር ዘዴን በራሱ ለመምህርነት ተብለው ተማሪዎቹ ይሰለጥኑ ነበረ። መምህር ሆነው ሲወጡ ለመምህርነት ተዘጋጅተው ማለት ነው። ነገር ግን ከቅርብ ዓመታት ወዲህ ስርዓት ትምህርት ላይ የነበረው ነገር ምንድን ነው? ሁሉም ይመረቃሉ፣ ነገር ግን በሚገቡበት ፊልድ ወይም መስክ የተወሰነ ስልጠና እንደገና ወስደው ይገባሉ የሚል ነገር ነበር። ይሄ ለፋብሪካም የሚሆን አንድ የኬሚስትሪ መምህር ወይም ወደ ሁለተኛ ደረጃ ትምህርት ቤት የሚያስተምረውም እኩል ነው ተምረጡት ማለት ነው። ቀደም ሲል ግን ለመምህርነት የተለየ ስልጠና ነበረው። ሌላው ደግሞ አፕላይድ የሚባለው ሌላው ደግሞ ለፋብሪካም ለሌላም የሚሆነው ደግሞ ለብቻ ስልጠና ውስጥ ነበረ። ይህ የመምህራን ስልጠና ላይ የነበረው ችግር አሁን፣ መንግስት የተወሰኑ ዩኒቨርሲቲዎችን መርጦ ለመምህርነት የሚሰጣቸው ስልጠናዎች አሉ። ይህ በዚህ ለውጥ ያመጣል ብዬ አምናለሁኝ። ነገር ግን ቀደም ሲል የነበረው እስከ አሁን ድረስም ተማሪዎቹ ከቅርብ ዓመታትም ይሄ እነዚያው እንግዲህ በአዲሱ እየሰለጠኑ ያሉ ተማሪዎች እስኪወጡ ድረስ ማለት ነው። ይሄ ችግር እንዳለ እንደነበረ የቀጠለ ነው። ስለዚህ ተማሪዎችም ሄደው መምህር ሲሆኑ ብዙ የስነ ማስተማር ዘዴ፣ ብዙ የስነ ልቦና ስልጠናዎችን ሳይወስዱ ነው በቀጥታ ወደ መምህርነት የሚሄዱ። ስለዚህ ይሄ የመምህራን ስልጠና በራሱ ችግር ያለበት እንደሆነ የምናየው ነው። ከዛ ውጪ እንግዲህ ቅድም ያነሳሁት ደግሞ በዩኒቨርሲቲ ደረጃ ያለው የትምህርት ፖሊሲ ጓብነትና ጥራት ቅድም ቅድመ ዩኒቨርሲቲ ላይ ያነሳዋቸው ችግሮች እዚህም ላይ የሚነሱ ችግሮች ናቸው ማለት ነው። በተለይም እነዚህ ትምህርት ቤቶች ወይም ዩኒቨርሲቲዎች ላይ ያሉ የሚከተሉት ፖሊሲ የመንግስት ፖሊሲ ሰባ ሰላሳ የምንለው ሌሎችም የምንላቸው ፖሊሲዎች ብዙ ተጽዕኖ የፈጠሩ ናቸው። አሁን ለውጦች እያየን ነው። በዛኛው ዩኒቨርሲቲ ውስጥ የሚገቡ ተማሪዎች ገቢያ ተኮር በሆኑ መስኮች እንዲገቡ ጥረት እየተደረገ ነው። በተለይም ደግሞ በተለይ በአሁኑ ሰዓት። የዩኒቨርስቲዎችን ሳይንስ ዩኒቨርሲቲዎች፣ የአፕላይድ ዩኒቨርሲቲዎች፣ አጠቃላይ ዩኒቨርስቲዎች እየተባሉ ቶቹ እንዲከፋፈሉ መደረጉ በከፍተኛ ትምህርት በኩል ጥራቱ ላይ ለውጥ ያመጣል የሚል እምነት አለኝ። ቀደም ሲል እንግዲህ እንደምታስታውሰው ሐረማያ ዩኒቨርስቲ ብንጠቅስ በግብርናው የታወቀ ነበር። ዛሬ ሐረማያ ዩኒቨርሲቲ ሁሉንም የትምህርት አይነቶች ነው እየሰጠ ያለው። ጎንደርን ብናነሳ በጤናው ዘርፍ የታወቀ ነበር። ጎንደር አሁን በግብርናም በሁሉም መስኮች ትምህርት እየሰጠ ነው ያለው እና በተለይ ዩኒቨርሲቲዎቹ ደግሞ አሁን ባለፉት ዓመታት ሁሉንም የሚሰጥባቸው ዩኒቨርሲቲዎች ነበሩ። ስለዚህ ትኩረት አድርገው በተወሰኑ መስኮች ላይ የተሻለ ትምህርት ጥራት እንዲሰጡ አልተደረገም ነበር። ነገር ግን በአሁኑ ሰዓት ተመልሶ የተወሰኑ ዩኒቨርሲቲዎች በተወሰኑ መስኮች ብቻ እየተሻለ ጥራትን መሰረት አድርገው እንዲሰሩ እየተደረገ ስለሆነ በዚህ የተወሰነ ለውጥ ይመጣል የሚል እምነት አለኝ። ዶክተር ደሳለኝ መንገሻ የቀድሞው የጎንደር ዩኒቨርስቲ ፕሬዚደንት፣ ስለ ቃለ ምልልሱ እናመሰግናለን። እኔም በጣም አመሰግናለሁ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።